የኢትዮጵያ ብሮድካስት ባለስልጣን ለ ዶይቸ ቨለ ማስጠንቀቂያ ሰጥቷል የሰጠው ማስጠንቀቂያ የለም ነገር ግን ምክክር አድርጓል እዚህ ካሉት ዘጋቢዎቻችሁ አንዱ ከሆኑት ጋራ ውይይት አድርገናል በሪፖርቶቻችሁ ዙሪያ ያልተሟሉ ወገንተኛ የሆኑ ሚዛን የጎደላቸው ሚዛን አይነት የሚጎላቸው ሪፖርቶች እየመጡ እንደሆነ ተነጋግረን ነገር ግን ለአማርኛው ክፍል ሀላፊ ለሆኑት ይሄንን ቅሬታችንን እንድናቀርብ ጠቁሙ መሆን እዚህ ያሉት ሰው በዛው ተስማምተን ተለያይተናል። ይሄንን ቅሬታዎቻችንን እናቀርባለን እንጂ የሰጠነው ማስጠንቀቂያ የለም። ቀደም ብለው ያነሱት ነገር አለ የሚዛናዊነት ጉዳይ። ዶይቼ ቬለ በሚሰራቸው ዘገባዎች የኢትዮጵያ መንግሥት ባለስልጣናትን አስተያየት በተደጋጋሚ ይጠይቃል፣ በኢሜይል በቀጥታ ስልክ በመደወል ለማሳተፍ ይሞክራል። ሚዛናዊነት ጎደለ ስትሉ ምን ማለታችሁ ነው? በጣም ጥሩ። ከቅርቡ መነሳት ይችላለሁ። ወደኋላም ሄደን ሌሎች ምሳሌዎች መጨመር የምንችልም እንኳን ቢሆን፣ ለምሳሌ የደቡብ አፍሪካው ፕሬዚደንት የሰጡትን መረጃ ተመርኩዞ ቪኦኤ የኢትዮጵያ መንግስት ለድርድር እንደተስማማ እንደውም ጠቅላይ ሚኒስትሩ በሚል ማለት ነው እንደተስማማ የሚገልጽ ሪፖርት አውጥቷል። ነገር ግን ይሄንን ዶቸቬለ ማለት ወት ነው ቪኦኤ ነው ያሉት፣ ይቅርታ፣ ዶቸቬለ ማለት ይቅርታ፣ ይቅርታ፣ ዶቸቬለ ማለት ነው፣ ይቅርታ፣ ዶቸቬለ ማለት ነው። እና ይሄንን ይሄንን ዘገባ በሚሰራበት ጊዜ መሰረት ያደረገው ምንጩ ያደረገው በፕሬዚደንቱ የደቡብ አፍሪካ ፕሬዚደንት የሰጡትን መረጃ ነገር ግን በቦታቸው የተጠቀሱ የኢትዮጵያ ጠቅላይ ሚኒስትር ተስማምተዋል የተባሉት አሉ፣ በአገር ውስጥ የእሳቸው ቢሮ አለ። ይሄ ሳይጠየቅ የአንድ ወገን መረጃ ላይ ብቻ ተንተርሶ የተሰራው እና ከጠቅላይ ሚኒስትር ጽሕፈት ቤት እኛ ይሄ ቅሬታ ቀርቦልናል፣ አልተጠየቅንም፣ እውነታውም እሱ አይደለም የሚል እና ይሄንን ሚዛን ለማስጠበቅ መጠያየቅ አልነበረበትም? በጣም ትልቅ ነገር ስለሆነ እዛ ውስጥም የተጠየቀው ተስማምተዋል የተባለው ትልቅ ነገር ስለሆነ ነው ወይ የሚለውን ለማጣራት ቢሆንም እንኳን ደግሞ የሌላውንም ወገን ድምፅ ለማካተት ያደረጉትን ጥረት አናቅም። ያንን ዘገባ ይሰሩ፣ ግን ወደ ወደ ተጠቃሚው በሚደርስበት ጊዜ መረጃ ተደራሲያኑ በሚደርስበት ጊዜ ግን የሚፈጥረው ስሜትን ደግሞ እውነትም ተስማምተዋል የሚል ነው። እና ይሄ አንድ ምሳሌ ነው። ሌሎችንም ወደኋላ ሄደን ምሳሌዎች በማሳየት ይህን ቅሬታችንን ማቅረብ እንፈልጋለን። በዚህኛው ጉዳይ ላይ ግን ዶክተር ጌታቸው እርስዎ እንዳሉት ዶይቸ ቨለ በሰራው ዘገባ የኢትዮጵያ መንግስት ተስማምቷል አላለም። ዶይቸ ቬለ በሰራው ዘገባ ያለው የአፍሪካ ሕብረት የወቅቱ ፕሬዚዳንት የደቡብ አፍሪካው ሲሪል ራማፎሳ ጠቅላይ ሚኒስትር አብይ አህመድ ተስማምተዋል አሉ ነው ያለው። አንደኛ ሁለተኛ ጠዋት የኢትዮጵያ መንግስት እንዳስተባበለ በዚሁ ጉዳይ ላይ ተጨማሪ ዘገባ በፌስቡክም በትዊተርም ሰርቷል። ከዛ በተጨማሪ ደግሞ ዛሬ የኢትዮጵያ መንግስት ባለስልጣናትን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲን በጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪ ቢለኔ ስዩምን አግኝቶ በማነጋገር ተጨማሪ ዘገባዎች ሰርቷል። ጥሩ ነው። ይሄ ነው መደረግ ያለበት። ለነገሩ አዎ ፕሬዚደንቱ አለ ነው የተባለው ትክክል ነው። ፕሬዚደንቱ አሉ የሚለውን ነገር እዚህ ከምንጩ ስላለን ያሉት ነገር እውነት ነው ወይ? እሳቸውን ኮት ስለተደረገ ብቻ በቂ ነው ተብሎ አይወሰድም። አንድ ሰው ናቸው፣ በተለያየ ምክንያት ሊሉ ይችላሉ ወይ አሳስተው ጠቅላይ ሚኒስትሩ ብለዋል ብለ ያሰቡትን ነገር አሳስተው ወይም በሌላ አገላለጽ ሊሉት ስለሚችሉ ከምንጩ ማረጋገጡ ግን ችግር አልነበረውም። ያ ችግር ባይሆን ኖሮ ከበስተኋላ ላይ የመጡት ቅሬታዎች ባይመጡ እናንተም ደግሞ ፎሎአፕ ስቶሪዎች ለመስራት ባትገደዱም ነበር። ይሄ ፎሎአፕ ስቶሪዎች መሰራታቸው በጣም ጥሩ ሆኖ ሳለ መጀመሪያ ላይ የደረሰውን ብልሽት ግን ሙሉ ለሙሉ ያክማል፣ ያጠፋዋል ማለት ደግሞ አይደለም። የተወሰነ ነገር የተወሰነ ማሳሳት አድርሷል። እንደዚህ ያለ ዘገባ እና በጣም የመቸኮል የአንድ ወገን መረጃ ላይ ብቻ ተንተርሶ የመዘገብ የመፈረጅ ነገሮች ተስተውለዋል። እና ይሄንን አንድ ጊዜ አይደለም የእናንተን ዘጋቢ እዚህ ሀገር ያለውን ጠርተን ያናገርነው ሁለት ጊዜ እና ይሄን ቅሬታችንን አሳውቀናል። የአማርኛ ደስክ ኃላፊ የሆኑትን ሰው እንድናገኝ ነው በኋላ ላይ ተስማምተን የተለያየ ነው እና ይሄ ከእኛ ቢሮ ብቻ ያለ ትዝብት አይደለም። ሌሎችም በሀገር ውስጥ ያሉ አድማጮች ዶቼ ቬለ በሚዘገብ ከቅርብ ጊዜ ወዲህ በሚሰራቸው ዘገባዎች ላይ ቅሬታ አላቸው ከዛም አልፎ ደግሞ በሀገር ውስጥ ኤፍ ኤም ጣቢያዎች ላይ ጭምር ለምሳሌ ኢትዮ ኤፍ ኤም ላይ ጭምር ስለሚዘገብ ስለሚተላለፍ ኢትዮ ኤፍኤም የእናንተን ዘገባዎች እንዳሉ ተቀብሎ ማስተላለፉ ተገቢ ነው ወይ የሚል ሁሉ ጥያቄ ተነስቶ ውይይት ላይ ያለ ጉዳይ፣ ምንም ወደ አንድ ወገን ማጋደላችሁ ይሄ ነው ሊባል የሚችል አይደለም። በብዙ ቅሬታ አቅራቢዎች ጭምር የተደገፈ ነው። እኛም ደግሞ በሙያዊ ትንታኔ አይተን ያንን ቅሬታችንን የምናቀርብ ይሆናል። በዚህ አይነት ከቀጠለ ሌሎቹን ተጠያቂ እንዳደረግነው ሁሉ ዶቼ ቬለ በዛ መልኩ አይጠየቅም ማለት አይቻልም። የሀገሩን ህ ግና፣ ደንብ አክብረው መስራት አለበት። የጋዜጠኝነትን የሙያ መሰረታዊያንም ጭምር አክብረው መስራት እንዳለባችሁ በጣም እዛ ውስጥ ያላችሁ የብዙ ዓመት የስራ ልምድ ያላችሁ ባለሙያዎች ይጠፋቸዋል ብዬ አላ ከገቢ የሆነን ነገር ነው የምንጠይቀው። የተወሰኑ ዘገባዎች ላይ መንተራስ ይመስላል አንዳንዶቹ አስተያየቶች። ከፍተኛ የኢትዮጵያ መንግስት ባለስልጣናትን ቃለ መጠይቅ በማድረግ በርካታ ዘገባዎች ሰርቷል ዶቼ ቬለ። እነሱን በቀጥታ በፌስቡክ ገጹ በድረገጹ ማግኘት ይቻላል። ከዛ በተጨማሪ በተቻለ መጠን የኢትዮጵያ መንግስት ባለስልጣናት በእያንዳንዱ ዘገባዎች ላይ አስተያየት እንዲሰጡ፣ ማብራሪያ እንዲሰጡ፣ መረጃዎችን ትክክለኛነታቸውን እንዲያረጋግጡ ይደረጋል። የተሰማው ነገር ለዶቼ ቬለ ማስጠንቀቂያ ተሰጥቷል ነው የተባለው። ለዶቼ ቬለ የላካችሁት ማስጠንቀቂያ አለ እናንተ? ምንም ለዶቼ ቬለ የሰጠነው ማስጠንቀቂያ የለም። ምናልባት ይሄ ቢሮችን ጠርተን ያደረግነው ምክክር እንደዛ ተደርጎ ተገልጾ ከነበረ ስህተት ነው። የጽሁፍም ይሁን የቃል ማስጠንቀቂያ የሚባል ነገር ግን ለዶቸቬላ የሰጠ ነው። ዶክተር ጌታቸው ለሰጡኝ ማብራሪያ በጣም አመሰግናለሁኝ። አመሰግናለሁ።